በትግራይ ክልል በመንግስት ስራ ውስጥ ሲያገለግሉ ቆይተው በጡረታ የተሰናበቱ ሰዎች አሁን ባለው የጦርነት ሁኔታ የባንክ፣ የፖስታና መሰል አገልግሎቶች አለመኖራቸውን ጠቅሰው የጡረታ ክፍያ እያገኙ አለመሆናቸውን ተናግረዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በጦርነት ጊዜ ስልክ፣ የመብራት፣ የኢንተርኔት፣ የባንክና ሌሎች አገልግሎቶች እንዴት ሊሰሩ እንደሚችሉ በመጠየቅ ለዚሁ ሁሉ መስተጓጎል ተጠያቂው ህወሓት መሆኑን ከሰሞኑ ስለ አገልግሎቱ መቋ ለማቋረጥ ተጠይቀው መልስ ሰጥተው ነበር። ይህንን የጡረተኞችን ጥያቄ በፌዴራል የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ የምዝገባ ባለሙያ ለሆኑት አቶ ሸዋንግዛው ታየ ወርቅ ጠይቀናቸዋል። በተፈጠረው ችግር ምክንያት የጡረታ አበል የተቀበሉ እንዳልሆነ ይታወቃል እና አሁን ባለው ፋይላቸውን ወደዚህ አንዱ ክፍያ ለመስጠት ጥረት እያደረግን ነበረ። በመሀል ድጋሚ እንደገና አሁን ሁሉ ነገር የምንላላክበት የፖስታ ቤት አገልግሎት የሁሉ ነገር ሲቋረጥ እንደገና ያንን አምስቶ እንዲትያ ለመፈጸም ተቸገርን ማለት ነው። ሆኖም አዲስ አበባ ለመጡና እዚሁ ለቆዩ እዚሁ አዲስ አበባ ከተማ በኢትዮጵያ ንግድ ባንክ በኩል ክፍያ እየተፈጸመላቸው መሆኑንም አቶ ሸዋን ግዛው ተናግረዋል። ቄራ ቅርንጫፍ የደንበኞች አገልግሎት ሄደው እዛ ተመዝግበው ክፍያው የሚቀጥልበት መንገድ ተመቻችቶ ነው ያለው። በተለያየ ምክንያት እዚህ የቀሩ አሉ እየመጡ አሉ ዛ መቀበል ባለመቻላቸው ምክንያት እዚህ ካሉ መረጃዎቻቸውን አገልግሎቱ የተቋረጠው የፌዴራል መንግስት የተናጠል የተኩስ አቁም ካደረገ በኋላ መሆኑን ባለሙያው ተናግረዋል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ከሰሞኑ በሰጡት መግለጫ የፌዴራል መንግስት በትግራይ ክልል ላይ መዋቅር ስለሌለው የእርዳታ አቅርቦቶችንም በኃላፊነት የሚያስተናግዱት ረጅ ድርጅቶች መሆናቸውን ጠቅሰው ነበርም። የፌዴራል መንግስት እዛ መዋቅር የለውም። ራይት ነው የነበሩ የፌዴራል ተቋማትም ያው ወጥተዋል። የፌዴራል መንግስቱን ወክሎ የነበረው ጊዜያዊ አስተዳደር ወቷል። ያው ህጋዊ የሆነ አካል የለም ማለት ነው። በምን አግባብ ነው እየተሰራጨ ያለው የሚለው ሙሉ ሪፖርት እንጠብቃለን። ጠይቀናል፣ የተሟላ ሪፖርት እንዲሰሩ ፈቃድ ከሰጠናቸው ዓለም አቀፍ እና መንግስታዊ ያልሆኑ ተቋማት ነው ማለት ነው እዛ ላለው ሁኔታ ኃላፊነት ወስደው እየሰሩ ያሉት። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባም።